ማህደረ ዜና። ከህዳር 1945 እስከ ጥቅምት 1946 ዘመኑ በሙሉም እንደ ጎርጎርያኑ አቆጣጠር ነው። ኑረምበርግ ጀርመን ያስቻለው ዓለም አቀፍ ወታደራዊ ፍርድ ቤት በናትሴ ጀርመን ባለሥልጣናት ላይ የወሰነው ፍርድ በስከዚያ ዘመኑ የፍርድ ታሪክ ታላቅና ታሪካዊ ተብሎ ነበረ። ብይኑም የናትሴ መሪዎች የፈጸሙት ግፍ እንዳይደገም ማረጋገጫ ሆኖ የጦርነቱም የፍርዱም ተሳታፊዎች ከእንግዲህ ጨርሶ አይደገምም ኔቨራጌን የሚል ቃል ገብተውበትም ነበረ። ይሁንና በአምሳኛ ዓመቱ ከአፍሪቃዋ ሩዋንዳ እስከ አውሮጳዋ ዩጎዝላቪያ የተፈጸመው ጭፍጨፋ የዚያ አስተምሮ የቃል ምህላው ጋጋታ ለመብነኑ ጉሉህ ምልክት ነበረ። ከዩጎዝላቪያው ጭፍጨፋ አስተባባሪ መሪዎች በአንዱ ላይ ባለፈው አርብ የተላለፈው ብይን አውሮጶችን ማቃረኑም ከሶሪያ እስከ ደቡብ ሱዳን ከአውሮጳ እስከ አሜሪካ ካለው ሀቅ ጋር ሲደመር በጭፍጨፋ ማግስት ቃል የሚገባላት አለም ከጭፍጨፋ ውደት ላለመላቀ ቋም አብነት እንዳይሆን ነው ስጋቱ። ፍርዱ መነሻም ተቃርኖ ማጣቀሻም ስጋቱ መድረሻችን ነው። ላፍታም አብራችሁን ቆዩ። አሜሪካኖች የወደፊት መሪያቸውን ለመምረጥ እየተከራከሩም እየመከሩም ለየእጩዎቹም ድምፅ እየሰጡም ነው። የአሁኑ መሪያቸው ደግሞ ኩባ ነበሩ። የዓለም ልዕለ ኃያል ሀገር ህዝብ፣ ፖለቲከኞች፣ መሪም የዚያን ቀን ከእጩ መሪዎች ምርጫ እስከ ትንሽ ውብ ጎረቤታቸው ግን የረጅም ጊዜ ጠላታቸው ኩባ ከማሰብ ማሰላሰል ካለፉ አንድም ከብራስልስ ሽብር አሊያም ከሶሪያ ጦርነት በላይ ብዙም የሚያስጨንቃቸው አልነበረም። የአውሮፓ ፖለቲከኞችም ሆኑ መሪዎች ርዕሰ ከተማቸው ብራስልስ ላይ ለደረሰው ሽብርና መከላከያው ሰበብ ከመደርደር አልፈው መሠረታዊ ምክንያቱ እንዳይጋለጥ በሚባትሉበት መሃል የመጥፎ ታሪካቸው አንድ ምዕራፍ ዘሄግ ኔዘርላንድ ውስጥ ሲተረክ ለማድመጥም ሆነም ለመከታተል ጊዜ አልነበራቸውም። ታሪኩም አንዲት ግዛት ቦስኒያ ሄርዞጎቪና የተፈጸመ የሦስት ዓመት ክስተት ነው። ከ1992 እስከ 1995 አጭር ጊዜ ግን፣ ውስብስብ አደናጋሪ፣ ግን ዘግናኝ ዘር ማጥፋት ዘሄግ ኔዘርላንድስ ያስቻለው ዓለም አቀፍ ፍርድ ቤት የመሃል ዳኛ እንዲህ አጠቃለሉት። በቀደም ዓርብ ችሎቱ ከዚህ ቀጥሎ እርስዎን ራዶቫን ካራዲችን በአርባ አራት ዜሮ ዓመት እስራ ቀጥቶታል። ሁለተኛው የዓለም ጦርነት ባወደማት ሞንቴኔግሮ የነግሮ ፍርስራሽ መሃል ጦርነቱ በይፋ በቆመ በወሩ ነው የተወለዱት ሰኔም ሺ ዘጠኝ መቶ አርባ አምስት። ራዶቫን ካራዲች የናትሲዎችን ጭፍጨፋ፣ በጨፍጫፊዎች ላይ የተላለፈውን ፍርድ፣ ከሁሉም በላይ አውሮጳ ምድር ሁለተኛም በጭራሽ አይደገምም የሚለውን የዓለም ኃያላንን ቃል ኪዳን እያደመጡ ነው ያደጉት። ችግር፣ ስደትን ከሌሎች ሰምተው ሳይሆን ከሞንቴኔግሮ ሳራያቮ ከሳራያቮ ቤልግሬድ ከቤልግሬድ ፓሌ ግዛት ከተማ ሲያቀያይሩ ነው ያደጉት። ውልደት፣ እድገት፣ የኑሮ ልምድ፣ አስተሳሰብ፣ እምነት፣ ምግባርን የሚበይን ቢሆን ኖሮ የካራዲችን ያክል ዘረኝነትን የሚጠላም፣ የሚታገል ለስደተኛና ለችግረኛ የሚያዝን ሰው በርግጥ ባልኖረ ነበረ። ትምህርት የሰውን አእምሮም ለበጎ ዓላማ ብቻ የሚሞረድ የመግደል ማስገደል፣ ማሰደድ፣ ማፈናቀልን ሻጥር የሚያገድ ቢሆን ኖሮም የሰው ሕይወትን ለማትረፍ ሕክምናን የሰውን አእምሮ ለማድረቅ ስነ ልቡና ወይም ሳይካትሪን ከዩጎዝላቪያም እስከ ዩናይትድ ስቴትስ ድረስ የተማሩም የተመራመሩት ሐኪምም የስነ ልቡና አዋቂም ከዚያም እልቂት እጃቸውን ሊዶሉ ቀርቶም እጃቸው ያለበትን ለማውገዝ የሚቀድማቸው ባልኖረ ነበረ። ረጅሙም፣ ጎፈሬው፣ ሰርቡ ዶክተር ህክምናውን በፖለቲካ ለውጠው በነጭ ገዋናቸው ምትክ ፋቲግ ለብሰው በኪኒን ፋንታ ቦምብ ጥይት እያደሉም ህዝብ አስጨረሱ። ያደጉም የተማሩም ለወግ ማዕረግ የበቁባትን የሳራዬቮን ሙስሊምና ክሮአት ህዝብ አስከብበው በውሃና ምግብ እጥረት ፈጁት። ባልን ከሚስቱም ልጅን ከእናቱ እየነጠሉም መቶ ሺዎችን አስጨፈጨፉ። ዛሬም ግን ያጠፋሁት የለም ባይ ናቸው። ይሁንና የቦስኒያውን ጦርነት በመዘገብ ስምዝና ዝና ያተረፈችው ሲኤንኤን የተባለው የአሜሪካ ቴሌቪዥን ጣቢያ ጋዜጠኛ ክሪስቲያን አማምፖር እንዳለችው ዓለም አቀፉ ፍርድ ቤት ባለፈው አርብ ያሳለፈው ብይን ራዶቫን ካራዲችና የተባባሪዎቻቸው ክህደት መሠረት እንደሌለው የሚያረጋግጥ ነው። But this obviously, Jonathan, is the most important verdict in Europe since the Second World War. It's been 20 plus years coming. The people of Bosnia have wanted justice. You have called it a new island or not, Wadi, Lauro Pa, but I must feel like now. Tell the Kferdinau. Hi, I'm at Beltotal. The Bosnia has Fetilamite Lera Jimgizin Afquan. ካራዲች አሁንም በመጨረሻው ሰዓት ወንጀሉን አልፈጸምኩም፣ ስለ ግድያው የማውቀው የለም፣ ከእኔ ጋር ምንም ግንኙነት የለውም ብለዋል። ዛሬ ዘሄግ ያስቻለው ፍርድ ቤት ውሳኔ ግን እነዚህ ሁሉ ውሸት መሆናቸውን የሚያረጋግጥ ነው። በዘጠናዎቹ መጀመሪያ የስካያኒዋ ዩጎዝላቪያ ፌዴሬሽን ሪፐብሊኮች የየራሳቸውን ነፃ መንግስት ሲያውጁ የቦስኒያ ሄርሶጎቪና ሶሻሊስታዊት ሪፐብሊክ ህዝብም የሌሎቹን ሪፐብሊኮች ብጤዎቹን ፈለግ የማይከተልበት ምክንያት በርግጥ አልነበረም። ከሪፐብሊኪቱ ህዝብ 45 ከመቶ ሙስሊም፣ 30 በመቶ የኦርቶዶክስ ሰርብ፣ 17 ከመቶ ካቶሊክ ክሮአት ነው። የካቲት ማብቂያ 1992 በተደረገው ህዝበ ውሳኔ የቦስኒያ ሄርሶጎቪና ህዝብ ነፃነቱን አወጀ። በህዝበ ውሳኔው ድምፃቸውን ያልሰጡት የሰርብ ፖለቲከኞች ውሳኔውን ተቃወሙት። የአውሮጳ ማኅበረሰብና ዩናይትድ ስቴትስ ግን በህዝበ ውሳኔው መሠረት ለተመሠረተችው ለቦስኒያ ሄርሶጎቪና ሪፐብሊክ የመንግሥትነት እውቅና ሰጥቷት ብዙ ግን አልቆየም። ራዶቫን ካራዲች እና ብጤዎቻቸው ሰርቦች በሚበዙባት የቦስኒያ ሄርሶጎቪና አውራጃም ሪፐብሊካም ሰርፕስካ የሚል መንግስት መሰረቱ። የሰርቦቹ ሪፐብሊካ ሰርፕስካና የዩጎዝላቪያ ጠንካራ ጦር ሙስሊሞችንና ክሮአቶችን ይገድል ያዘ። ካቶሊኮቹ ክሮአቶች ወደ ክሮኤሽያ የመሰደድ እድል ስለነበራቸው የሰርቦች ንዴት ጥይትም ማብረጃ የሆኑት በአብዛኛው ሙስሊሞች ናቸው። ጀኔራል ራትኮ ሚላዲች እንደ ጦር አዛዥ ዶክተር ራዶቫን ካራዲች እንደ ሰርፒስካ ፕሬዚዳንትም እንደ የጦር ኃይሎች ጠቅላይ አዛዥም፣ የዩጎዝላቪያው ፕሬዚደንት ስሎቦዳን ሜሎሶቪች እንደ ጠንካራው የዩጎዝላቪያ ጦር ጠቅላይ አዛዥ ባንዳ ብረው ያዘመቱት ጦር መቶ ሺዎችን ፈጨም። የተባበሩት መንግስታት ድርጅት እንዳስታወቀው በሶስቱ የሚመራው የሰርቦች ጦር በተለይ ስሬብሬኒትሳ በተባለችው ከተማ ከ8 ሺ በላይ ትጥቅ አልባ ወንዶችን አዋቂ ከልጅ ሳይል በጅምላ ጨፍጭፏል። ሐኪሙም ሳይካትሪስቱ፣ ዶክተርና ተባባሪዎቻቸው የሚመሩት ጦር ርዕሰ ከተማ ሳሬየቮን ከቦ በሽተኛውን በመድኃኒት እጦት ህፃን አዛውንቱን በውሃና ምግብ እጥረት ፈጅቶታል። ሰውየው ግን ያን ዘግናኝ ድርጊት ከፈጸሙ ወይም ካስፈጸሙ ከ20 ዓመት በኋላ አሁንም አልተጸጸቱም። የሁሉ መረጃም፣ የሁሉ ሰነድ የመቶ ሺዎች አስከሬን ከየጉርጓዱ እየተዛቀ እየተከመረም ሐኪሙ፣ የስነ ልቦና አዋቂው፣ ፖለቲከኛ ዶክተር ሊጸጸቱ ቀርቶ በጠበቃቸው በኩል ይግባኝ ለመጠየቅ ወስነዋል። ዶክተር ካራዲች በፍርዱ በጣም አዝነዋል፣ ተገርመዋል። ችሎቱ ለፍርዱ ከመረጃ ይልቅ ስሜትና ጫናን መሰረት ያደረገ ነው የሚል እምነት ስላደረባቸው ይግባኝ ለመጠየቅ ወስነዋል። የስሬብሬንሳው የዘር ማጥፋት 10ኛ ዓመት በ2005 ሲዘከር፣ ያንው የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እንዳሉት ለጭፍጨፋው ከሜሎሶቪች እስከ ሚላዲች እስከ ካራዲች ያሉ የሰርብ ፖለቲከኞችና የጦር አዛዦች ግንባር ቀደም ተጠያቂዎች ናቸው። ይሁንና ዓለም አቀፉ ማህበረሰብ የሚባለው ሀያል ዓለምም ከተጠያቂነት ሊያመልጥ አይችልም። እንደ ኮፊ አናን መግለጫ የሰርብ ወታደሮች ስሬብረኒሳ ውስጥ አዋቂውን ከሚስቱም ልጁን ከእናቱ እየነጠሉ እንደ ጆንያ ደርድረው ሲረሽኑት የተባበሩት መንግስታት ድርጅት ያዘመታቸው የኔዘርላንድስ ሰላም አስከባሪ ወታደሮች ጠመንጆቻቸውን ታቅፈው ዘግናኙን እርምጃም እንደ ጥሩ ትርኢት ይመለከቱት ነበረ። የተባበሩት መንግስታት ድርጅት ራሱ የተመሠረተው የዓለም አድራጊ ፈጣሪዎች በ1945 ከእንግዲህ በቃ ያሉትን እልቂት፣ ፍጅት ለመከላከል ነበረ። አስከፊው ጦርነት ባበቃ በአምሳኛ ዓመቱ በዚያ ጦርነት ትቢያ ላይ በተመሠረተችው አውሮፓ ውስጥ ያን መሰሉ ጭፍጨፋ መፈጸሙ ግን የድርጅቱን ዓላማም ዳግም አስተዛዛቢ አጠያያቂም አድርጎታል። ጭፍጨፋውን ያዩ ወይም ዘመድ ወዳጆቻቸውን ያጡ ወገኖች በካራዲች ላይ የተላለፈው ውሳኔ ከመዘግየቱ ማነሱ ከማነሱ ካራዲች አሁንም ይግባኝ እጠይቃለሁ ማለታቸውን እንደ ተጨማሪ ግፍ ነው የቆጠሩት። ዘር የጠፋው ስሬብሬንሳ ብቻ አይደለም። በመላው ቦስኒያ ሄርሶጎቪና ዘር ማጥፋት ወንጀልም ግድያ፣ ስቃይም፣ ሁሉንም አይነት ግፍ ተፈጽሞብናል። ጭፍጨፋው ጋዜጠኛ ክርስቲያን አማንፖር እንደታዘበችው የነራዶቫን ካራዲች አረመናዊ አስተሳሰብ ውጤት ብቻም አይደለም የምዕራቡ ዓለም ቸልተኝነት ነጸብራቅ ጭምር እንጂ። እኛን ሰለቦች ምንም ነገር አይመልሳቸውም ምዕራባውያን በአንደኛው ክፍለ ዘመንም ፖለቲካዊ ፈቃደኝነት ባለማሳየታቸው ጣልቃ ለመግባት ባለመፈለጋቸው ሰዎች የከፈሉትን አላስፈላጊ መስዋዕትነት ፍርዱ አያስቀርም። ፍላጎቱ ስለሌለ ወይም አቅም ስለሌለ ብቻ ያንመሰሉ ጭፍጨፋ ተፈጽሟል። ሚሊዮኖች ወደ ሌላ የአውሮፓ ሀገራት ተሰደዋል። ይህ በሃያ አንደኛው ክፍለ ዘመን ከተፈጸሙት ጭፍጨፋዎችና ጅምላ ስደቶች የመጀመሪያው ነው። አሁን ደግሞ በጣም በከፋ መልኩ ሶሪያ ውስጥ እያየን ነው። ወንጀሉ ከተፈጸመ በኋላም ወንጀለኞችን ለፍርድ ለማቅረብ የዓለም ዘዋሪዎች ባለመፈለጋቸው ዓለም ዓመታት ለመጠበቅ ተገዷል። ራዶቫን ካራዲች ሰዎችን ማስጨፍጨፉ ሲበቃቸው ወይም ሲያቅታቸው ወደ ሰርቢያ ተሻግረው እዚያ ይኖሩ ነበረ። አሜሪካ መራሹ ጦር ከሥልጣን ያስወገዳቸው ሰዳም ሁሴንን በወራት ዕድሜ ሲይዛቸው የሰርቦቹ ዶክተር ፖለቲከኛም ጢማቸውን አንዠርግገው እንደ ጥሩ ሐኪምም እንደ በሳል የሥነ ልቦና አማካሪም ይሰሩ ነበር። ጋዜጠኛና የፖለቲካ ተንታኝ ሜርኔስ ኮቫች ባለፈው ሳምንት እንደጻፈው አውሮፓ ከካራዲች እኩል በራሷም ላይ ነው ያስፈረደችው። ምክንያቱም ጭፍጨፋውን ለማስቆም ብዙም የጣር አልነበረም። ከጭፍጨፋው በኋላም ካራዲችን ለመያዝ ሀያሉ ዓለም አስራ ሶስት ዓመት አንቀላፍቷል። ስላልቻለ ግን አይደለም፣ እንደ ፖለቲካ ተንታኙ እምነት ስላልፈለገ እንጂ። ዛሬም ከፍርዱ በኋላ የመብት ተሟጋቾች ፍርዱን የዘገየም ቢሆን ለጽንፈኛ ብሔረተኞችና ለዘረኞች ጥሩ ማስጠንቀቂያ ሲሉት፣ ሩሲያም ፖለቲካዊ ጫና ያየለበት በማለት ተቃውመዋለች። ከ500 ሚሊዮን የሚበልጠው ሀብታሙ የአውሮፓ ሕዝብ አንድ ሚሊዮን ስደተኛ ማስተናገድ ጠልቶም፣ የአህጉሪቱ ፖለቲከኞች እየተጠላለፉ ነው። ከዓለም ምጣኔ ሀብት 20 ትሪሊዮን ዶላር የሚሆነውን የምትዝቀው ዩናይትድ ስቴትስ የነ ዶናልድ ትራምፕን ዘረኛ እጽ በህዝቧ መሃል ለማጽደቅ እየኮተኮተች ነው። ዘረኛ ብሔረተኞችን መከላከያው ፖሊሲ ወይም የአስተሳሰብ ለውጥና ፍትሐዊነት ሳይኖር ከእንግዲህ አይደገመም ብሎ መፈክርም ሆነ ማስጠንቀቂያም ለውጤት አለመብቃቱ በእርግጥ ሀቅ ነው። ሀቁ ነው ስጋቱ። ነጋሽ መሐመድ ነኝ። ቸር ያሰማን።